በውሃ ሳይንስ ዘርፍ የሚሰራው የስነ ፈለክ ህብረት አይኤዩ አስራ አራት አገሮች የሚያስተባብር ጽህፈት ቤት በአዲስ አበባ ለመክፈት ከኢትዮጵያ መንግስት ጋር ስምምነት ተፈራርሟል። የጽህፈት ቤቱ በአዲስ አበባ መከፈት ኢትዮጵያን ይበልጥ ተጠቃሚ ሊያደርግ እንደሚችል የኢትዮጵያ የጠፈር ሳይንስ ማህበረሰብ የቦርድ ሰብሳቢ አቶ ተፈራው አልዋ ለጋዜጠኞች ተናግረዋል። እስክንድር ፍሬው ተከታዩን ዘግቧል። ዛሬ ከሰዓት በኋላ በአዲስ አበባው ኢሊሊ ኢንተርናሽናል ሆቴል የተፈረመው ስምምነት ዓለም አቀፉ የስነ ፈለክ ህብረት አይኤዩ ለምስራቅ አፍሪካ የሚከፍተው የ14 ሀገራት ማስተባበሪያ ጽህፈት ቤት በአዲስ አበባ እንደሚሆን አረጋግጧል። ይህ ሁኔታ በበጎ ፈቃደኞች ከተመሰረተ በአስር ዓመታት ውስጥ በአይን የሚታዩ ተግባራት ማከናወኑ የሚነገረው የኢትዮጵያ ስፔስ ሳይንስ ሶሳይቲ ለጥረቱ እውቅና ያገኘበት አጋጣሚ ፈጥሯል። በተለይ በ60 ሚሊዮን ብር ወጪ በእንጦጦ የተተከሉት ወደ መካከለኛው ጥልቅ ውሃ መመልከቻ ቴሌስኮፖች የድርጅቱን የወደፊት ራዕይ የሚጠቁሙ መሆናቸው የተነገረ ነው። በዛሬው የፊርማ ስነ ስርዓት ላይ የተገኙት የዓለም አቀፉ የሥነፈለግ ፈለግ ኅብረት አይኤዩ ረዳት ዋና ጸሐፊ ፔሮ ቤንቬኑቲ ለቪኦኤ ሲናገሩ በዘርፉ ለመክፋት ያለውን ተነሳሽነት አድንቀዋል። ዛሬ ጧት የእንጦጦውን የጠፈር መቆጣጠሪያ ጣቢያ ጎብኝች አለሁ። በጣም በአጭር ጊዜ የተገነባ መሆኑንም አውቃለሁ። ስለዚህ ይህ በጉዳዩ የተሳተፉ ሰዎችን ችሎታና በፍጥነት ወደፊት ለመራመድ ያላቸውንም ፍላጎት የሚያመለክት ነው። የኢትዮጵያ ስፔስ ሳይንስ ሶሳይቲ የቦርድ ሰብሳቢ የቀድሞው የመንግስትና የገዢው ፓርቲ ከፍተኛ ባለስልጣን አቶ ተፈራ ዋልዋ ናቸው። በአዲስ አበባ የሚከፈተው የ14 ሀገራት ማስተባበሪያ ጽህፈት ቤት በተለይ ለኢትዮጵያ የሚኖረው ጠቀሜታ ከፍተኛ መሆኑን ለጋዜጠኞች ተናግረዋል። ለአፍሪካ ኢትዮጵያ ካላት ቁርጠኛ አቋም የአፍሪካን ጥቅም በማራመድ እንደማስከበር ላይ ይሄ ጽህፈት ቤት እዚህ መሆኑ የበለጠ ለኢትዮጵያም አመራር አመቺ የሆነ ከዚህም ትብብር የኢትዮጵያ ልዩ ልዩ ተቋማት በተለይም የትምህርትና የምርምር ተቋማት ከዚህ ጽህፈት ቤት ሩቅ ሳይሄዱ ሳይደክሙ በቀጥታ ተጠቃሚ መሆን ያስችላቸዋል። ይህን የመሳሰሉት ትልልቅ ጠቀሜታዎች ስላሉት ይሄ ጽህፈት ቤት አዲስ አበባ እንዲሆን በአፍሪካ ደረጃ ተወዳድራ ኢትዮጵያ በኢትዮጵያ ስፔስ ሳይንስ ሶሳይቲ አስተባባሪነት የኢትዮጵያ መንግስት ፍላጎት ሆኖ በመወዳደርና አሸንፈን አዲስ አበባ እንዲሆን ለማድረግ የተቻለ። ለምሳሌ የተለያዩ ተቋማት ጽፈት ቤቱ እዚሁ በመሆኑ በቀጥታ ሩቅ ሳይሄዱ ተጠቃሚ ይሆናሉ ሲሉ ምን ሊያገኙ ይችላሉ? የሚያገኙት የመጀመሪያው ነገር አስፈላጊው መረጃ በቀላሉ ያገኛሉ። ሁለተኛ፣ ከማንኛውም በዚህ ዓለም አቀፍ ትብብር ውስጥ ካሉት ጋራ በቀጥታ መገናኘት ይቻላል። ሀሳቡን በቀላሉ ማቅረብ ይቻላል። ቁጩ ለመዋየት መወሰን ይቻላል። ቁልፍ የሆነ ውሳኔ የሚወሰነው በዚህ ጽህፈት ቤት ነው። በዚህ ጽህፈት ቤት ውስጥ ተሳታፊዎቹ የመጀመሪያው ዙር ላይ አስራ አራት የምስራቅ አፍሪካ ሀገሮች ቢሆኑ የኢትዮጵያ አመራር ሚና እዚህ ውስጥ ቁልፍ እንደሚሆን መገመት ትችላላችሁ። ስለዚህ በሚወሰኑ ውሳኔዎች ላይ ለጠቅላላው አፍሪካም ለአስራ አራቱም ሀገር እንዲሁም ለኢትዮጵያ ጠቃሚ የሆኑ ነገሮችን በበለጠ ምቹ ሁኔታ ለመወሰን ያስችላል። በአዲስ አበባ የሚከፈተው የምስራቅ አፍሪካ ሀገራት ማስተባበሪያ ጽህፈት ቤት የስራ ማስኬጃ የገንዘብ ወጪ የሚሸፈነው በኢትዮጵያ መንግስት መሆኑም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ